ጋቢና ቪኦኤ፣ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነው። ጋቢና ቪኦኤ፣ አስገባቸው።

የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድረገውም እዚህ ጋቢና አብራኝ ትገኛለች። ሰላም እንደምናመሻችሁ። በአዲስ አበባ ከተማ ቦሌ ቡልቡላ ወረዳ ቀበሌ 12 የገበሬ ማህበር ውስጥ ልዩ ስሙ ወረገኑ በሚባል ስፍራ ሰሞኑን እንዲፈርሱ የተደረጉ ቤቶች

በአቋራጭ ለመክበር በሚፈልጉ ጥቂት ግለሰቦች የተሰሩ መሆናቸውን አረጋግጫለሁ ሲል የአዲስ አበባ ክልላዊ መስተዳድር አስታውቋል። በህገወጥ መንገድ በአቋራጭ መክበር የሚፈልጉ አንዳንድ ባለሀብቶችም ቦታን ለመያዝ

ዝም ብለው ሶስት አራት አምስት ቦታ ከአርሶ አደሩ እየገዙ ጨረቃ ቤት ሰርተው አውቀው ችግር ውስጥ ያሉ ሰዎች ድሃዎችን እዛ ውስጥ የሚያስቀምጡበትና የኔ ነው ብሎ እንድናገር የሚያደርጉበት ሁኔታ እንዳለም ተረድተናል። ትንሽ ዜማ ያስፈልጋል መሰለኝ። በምሽቱ ዝግጅት ፕሬዚዳንት ባራክ ኦባማ ከቪየትናም ወጣቶች ጋር ያደረጉትን ውይይትም ይዘናል።

ባለፉት 30 ዓመታት ውስጥ በኮሌጅ ውስጥ የነበረው የሰዎች የአካል ግንኙነት 40 በመቶ ቀንሷል። ቴክኖሎጂ ጥቅሙ ወይስ ጉዳቱ ያመዝናል? በዚህም ላይ አጠር ያለ ዘገባ ይኖረናል። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።

የአፍጋኒስታኑ ታሊባን መሪ ሙላ ሞክታር መንሱር ከተገደለ በኋላ ሞላዊ አብቱካን አብደልዛዚ የተባለው መሪ እንደተሰየመ ታውቋል። ታሊባን ዛሬ በፓሽቶ ቋንቋ ባወጣው መግለጫ የቀድሞ መሪ ዩናይትድ ስቴትስ ባለፈው ሳምንት በድሮን ማለት በሰው አልባ ተዋጊ አውሮፕላን በአካሄደችው ጥቃት እንደተገደለ አረጋግጧል። የታሊባኑ መግለጫ በገለጸው መሰረት

ሞላዊ ሀቢቱላህ አኪዘንዳዛ የእስላማዊው ኢምሬት ወይም የታሊባን መሪ ሆኖ በከፍተኛው መማክርት የተመረጠው በሙሉ ድምፅ ነው። ሁሉም የሹራ ወይም የከፍተኛው መማክርት አባላት ለአዲሱ መሪ ታማኝነታቸውን ገልጸዋል ሲልም መግለጫው አክሎበታል።

የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ማንሱር እንደተገደለ ባለፈው ሰኞ አረጋግጠዋል። የተገደለው በአፍጋኒስታን የሚደረገውን ሰላምና እርቅ ጥረት በማንኳሰሱ ነው ብለዋል። በመቀጠልም የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ቬትናምን ለሶስት ቀናት በጎበኙበት ወቅት ከወጣቶች ጋር ከተነጋገሩ በኋላ ስለ ሀገሪቱ መጻኢ እድል ብሩህ ተስፋ እንደሚታያቸው ገልጸዋል።

ዛሬ ሆቺማን ከተማ ላይ ከወጣቶች ጋር ልብ ለልብ በተነጋገሩበት ወቅት በወጣትነታቸው ጭምጥ የማይሆኑበት ጊዜ እንደነበረ አስተውለዋል። ፕሬዚዳንት ኦባማ ስምንት መቶ ለሚሆኑ የደቡብ ምስራቅ እስያ ወጣት መሪዎች ፕሮግራም አባላት ንግግር አድርገዋል። ወጣቶቹም የአሜሪካን ባንዲራ ይዘው በከፍተኛ ድምቀት ቆመው ፕሬዝዳንቱን ተቀብለዋቸዋል።

የወጣት መሪዎች ፕሮግራም ፕሬዚዳንት ኦባማ በደቡብ ምስራቅ እስያ የአመራር ብቃትን ለማዳበር እና ግንኙነትን ለማስፋት እንደ አውሮፓውያን አቆጣጠር በ2013 አመተ ምረት ያለው መርሃ ግብር መሆኑን ይታወቃል። የጃፓን ጠቅላይ ሚኒስትር ሽንዞ አቤ ዛሬ ማምሻውን ከዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ጋር ተገናኝተው በሚነጋገሩበት ወቅት

ጃፓን በሚገኙት የዩናይትድ ስቴትስ ወታደራዊ ሰፈሮች ሰራተኞች ስለተፈጸሙት ወንጀሎች እንደሚያነሱ የሁለቱም ሀገሮች መንግስታት ጠቁመዋል። ቡድን ሰባት ተብለው የሚጠሩት የበለጸጉ ሀገሮች ጉባኤ ከመጀመሩ በፊት ነው ሁለቱ መሪዎች የሚነጋገሩት። የጃፓን ጠቅላይ ሚኒስትር ሺንዞ አቤ አንድ የቀድሞ አሜሪካዊ ማሪን አንዲት ወጣት ጃፓናዊትን በመግደል ተግባር ውስጥ መሳተፋቸው ሀገራቸውን እጅግ እንዳሳዘነ ለዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ

እንዲሁ ገልጸዋል። አንድ የቀድሞ የአሜሪካ ማሪን እንደ አውሮፓውያን አቆጣጠር ሚያዝያ ሀያ ስምንት ቀን ጠፍታ ባለፈው ሳምንት አስክሬኗ የተገኘው የሀያ ዓመት እድሜ ወጣት ግድያ ውስጥ መሳተፉንም አምኗል። ወንጀሉ የተፈጸመው ኦኪናዋ ላይ ነው።

የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ በአዲስ አበባ ከተማ ቦሌ ቡልቡላ ወረዳ ቀበሌ 12 የገበሬ ማህበር ውስጥ ልዩ ስሙ ወረገኑ በሚባል ስፍራ ሰሞኑን

እንዲፈርሱ የተደረጉ ቤቶች በአቋራጭ ለመክበር በሚፈልጉ ጥቂት ግለሰቦች የተሰሩ መሆናቸውን አረጋግጫለሁ ሲል የአዲስ አበባ ክልላዊ መስተዳድር አስታወቀ። በተወሰደባቸው እርምጃ ችግር ላይ የወደቁትን ነዋሪዎች የሚረዳበት መንገድ መንግስት ማመቻቸቱን ገልጿል። ዝርዝሩን መለስካቸው አማሃ አድርሶናል። በአዲስ አበባ ከተማ ቦሌ ቡልቡላ ልዩ መጠሪያው

ወረገኑ በተሰኘው መንደር ውስጥ ከግንቦት 10 ቀን 2008 ዓ ም ጀምሮ የፈረሱት ቤቶች ከመጀመሪያው ስራው ህገ ወጥ በመሆኑ እንዳይገፋበት መንግስት በየጊዜው ማሳሰቢያ ቢሰጥ እንደነበረ የአዲስ አበባ አስተዳደር ከንቲባ ጽፈት ቤትና የካቢነ ጉዳዮች ኃላፊ አቶ አሰግድ ጌታቸው ዛሬ ለቪኦኤ ተናግረዋል።

አቶ አሰግድ እንደሚሉት የቤት ባለቤት ለመሆን ሕጋዊ አማራጮች እያሉ እነዚህ ቆርቆሮ በቆርቆሮ አልፎ አልፎም በላስቲክ የሚሰሩ ቤቶች መሬት በህገ ወጥ መንገድ ለመያዝ የሚደረግ ወረራ ነው። እነዚህን ቤቶች የሰሩት ደግሞ በአብዛኛው የገንዘብ አቅም አጥተው በተቸገሩ ሰዎች አይደለም ይላሉ። አብዛኛው ቦታ ላይ ገንብተው በህገ ወጥ መንገድ በአቋራጭ መክበር የሚፈልጉ አንዳንድ ባለሀብቶችም ቦታን ለመያዝ

ዝም ብለው ሶስት አራት አምስት ቦታ ከአርሶ አደሩ እየገዙ ጨረቃ ቤት ሰርተው አውቀው ችግር ውስጥ ያሉ ሰዎች ደሃዎችን እዛ ውስጥ የሚያስቀምጡበትና የኔ ነው ብሎ እንድናገር የሚያደርጉበት ሁኔታ እንዳለም ተረድተናል። ይሄ ህገወጥነት ያው በአቋራጭ ለመክበር ጥቂት

ነጋዴዎች፣ ባለ ሀብቶች የሚንቀሳቀሱበት ሁኔታ እንዳለ ነው። ይህን በትክክል አረጋግጣችኋል? አዎ አረጋግጠናል። በትክክል የከፋ ችግር ውስጥ የሚወድቅ ሰው በጣም ጥቂት ሊሆን ይችላል። ቪኦኤ ቀደም ሲል ያናገራቸው እና ቤታቸው በአፍራሽ ግብረ ኃይል እንደፈረሰባቸው የሚያስረዱ ሰዎች እንደሚሉት ከሆነ ግን የቤት ክራይ ያማረራቸውና ከእለት ጉርሳቸው እየቆጠቡ የሰሯቸው መጠለያዎቻቸው ያለ ርኅራሄ በግሬደር የታረሱባቸው እንደነበረ ነው

አቶ አሰግድ እንዲህ ያሉ ሰዎች በዚህ አጠቃላይ ሁኔታ ውስጥ ሊኖሩ እንደሚችሉ አያስተባብሉም። ለእነዚህ ግን መንግስት መፍትሄ አመቻችቷል ይላሉ። የከፋ ችግር ያለበት ጎዳና የሚወጣ እዛ ውስጥ እውነተኛ ቤት አቶ ቤት አልባ ሆኖ ተቸግሮ የሰራ ሰው ካለ ደግሞ መንግስት አቅጣጫ አስቀምጧል። እነዚህ ሰዎች ጎዳና እንዳይወጡ፣ ቤተሰባቸውን ይዘው ለከፋ እንግልት እንዳይዳረጉ መጠለያ ሰርቶ እዛ ውስጥ ያስገባቸዋል ከዛ በዘለለ

በሕገ ወጥ መንገድ የተያያዘን ሥርዓት አልበኝነትን ይዞ የሚንቀሳቀስ ዜጋ ማስተናገድ አስቸጋሪ ስለሚሆን ለወደፊቱም ይህን አቅጣጫ አጠናክረን እንደምንቀጥልበት ነው። በአዲስ አበባ ከተማ ውስጥ በተለይም በከተማዋ ዳርቻ በሚገኙ የተለያዩ ቦታዎች ሕገ ወጥ ግንባታ ተከናውረዋል እየተባለ ማፍረስ ከተጀመረ ዓመታት ተቆጥረዋል። በሚወሰደው እርምጃም የተለያዩ ጉዳቶች መድረሳቸው አይዘነጋም።

እነዚህ ድርጊቶች ሲደጋገሙ የከተማዋ አስተዳደር በጥናት ላይ ተመስርቶ ለምን ዘላቂ መፍትሄ መስጠት አቃተው የሚል ጥያቄም ለአቶ አስቸግር ጌታቸው አቅርቤ ነበር። ምንድን ነው እንግዲህ ይሄን በዘላቂነት ለመፍታት በርካታ ስራዎች እየሰራ ነው። ቅድም እንዳልኩኝ ከተማዋን የተቀናጀ የመሬት መረጃ ስርዓት እየዘረጋን ያለ ነው። በከተማ ውስጥ ያሉ ቤቶች፣ በከተማ ውስጥ ያሉ ፓርሰሎች ተለይቶ እንዲታወቁ የሚያስችል ነው። ያ መረጃ ስጠናቀቅ

እስከዚያው ግን ማድረግ የሚቻለው በሰው ነው የምታስጠብቀው መሬቱን በደንብ ማስከበር ነው። ደንብ ማስከበር ደግሞ እያንዳንዷን ቦታ መቆጣጠር አይችልም። አሁን እነዚህ ቦታዎች ከከተማ ወጣ ያሉ የአዲስ አበባ ክልል ውስጥ የሆነ ግን አርሶ አደሩ የሚኖርበት አካባቢ ነው። ሄደው ስኳድ ያደረጉትና ይሄን በየቀኑ መከታተል አይቻልም። ሌሊት ሌሊት

የተሰራ ቆርቆሮ ተዘጋጅቶ እንጨት ተዘጋጅቶ ለሊት ነው ገጣጥሞ የሚያድረው ሰው። በቦሌ ቡሉላ ወረገን ውስጥ ህገወጥ ግንባታ ተፈጽመዋል በሚል ከግንቦት 10 ቀን 2008 ዓ ም ጀምሮ በተካሄደው የማፍረስ ዘመቻ ላይ ከባድ ችግር እንደነበረ ቤታችን ፈረሰ ያሉ ሰዎች ለቪኦኤ መናገራቸው አይዘነጋም። በእለቱ እንዳሉት ከሆነ ብዙ የተኩስ ድምፅ እንደነበረ፣ አያሌ የአምቡላንስ መኪኖች የቆሰሉ ሰዎችን ያመላለሱ እንደነበረ ዘርዝረዋል።

የከተማው አስተዳደር ከንቲባ ጽፈት ቤት እና የካቢኔ ጉዳዮች ኃላፊ አቶ አሰግድጌታቸው ግን አለኝ ባሉት መረጃ መሰረት ይሄ ሀሰት ነው። አንደኛ ግጭት የሚባል ነገር አልነበረም። ረዲኛ ኮሚኒኬት አድርገን ነው የገባ ነው። በወቅቱ ግን ያልተገባ እንቅስቃሴ የሚያሳይ ሰው ካለ ብለን ፖሊስ ኃይል እንዲኖረ አድርገናል።

ዞሮ ዞሮ ያለምንም ግጭት ነው እነዚህን ህገወጥ ግንባታዎች የማፍረስ ስራ የተሰራው። ከዛ በዘለለ እንኳን የሞተ ሰው የቆሰለ ሰው የለም፣ እኛ በምናውቀው መረጃ የቆሰለም ሰው የለም እንኳ በስፍራው። ቤታችን ፈርሷል የሚሉ ሰዎች እንደሚናገሩት ከሆነ በቦሌ ቡልቡላ ወረገኑ መንደር ከ20 አባወራዎች የማያንስ ቤቶች ፈርሷል። አቶ አስግድ ጌታቸው ግን የፈረሱት ቤቶች 1200 ብቻ ናቸው ብለዋል።

helow jigjiga helow goday heow qabri dahar helow dhagax bur heow diridhabe heow hiia waxaad dhegaysanaysaan ain v a

ልክ አሁን እንዳደረግኩት በአንድ ማዕድ ላይ ተቀምጠው በጋራ የሚበሉ የማይነጋገሩ ሰዎችን መመልከት በአሁኑ ዘመን ብርቅ አይደለም። በርካታ በጣም ለረዥም ሰዓት ታዲያ በርካታ ሰዎች ታዲያ ይሄንን ስልካቸውን

ስማርትፎን ነው የሚሉት። በእኛ ሀገር ደግሞ የሚታሰሰው ስልክ ይሉታል። ተች ስክሪኑን ስልኮቻቸውን እንግዲህ አይናቸውን ስልኮቻቸው ላይ ተክለው የምንመለከታቸው ሰዎች በርካታዎች ናቸው። የሰዎችን የዕለት ተዕለት ንግግር እና ግንኙነት ሊያጠፋ ይችላል ተብሎም የሚፈሩ አሉ በዚህ ቴክኖሎጂ። አንዳንዶች ግን በዚህ አባባል አይስማሙ። የሰውን ድካም በእጅጉ ያቀለለ ነው በማለት ያሞግሱታል።

በቴክኖሎጂ ዙሪያ የሚገኙ ተማሪዎችና ባለሙያዎች በዩናይትድ ስቴትሷ ምዕራባዊ ሎስ አንጀለስ ከተማ ሲወያዩበት የቆዩ ጉዳይ ነው። ኤሊዛቤት ሊ ያጠናቀረችውን መስታወት ታቀርበዋለች።

አሁን አሁን ከብቸኝነት ለመላቀቅ ወይንም የሰዎችን ፍቅር ለማግኘት ወይም ገበያን ለመገብየት፣ ችግርን ለመፍታት ብቻ፣ ለሁሉም ነገር የኢንተርኔት አገልግሎት ያለው ኮምፒውተር ወይም ሞባይል ላይ ብዙ ጊዜን ማሳለፍ የተለመደ ሆኗል። አንዱ ችግር የሚመስለኝ ቴክኖሎጂን መጥፎ ወይም መልካም ብሎ መመደቡ፣ መጥፎም መልካምም አይደለም፣ አንድ የመገልገያ መሳሪያ እንደሆነ ብቻ ማሰብ የሚሻል ይመስለኛል።

የዘመኑ ቴክኖሎጂ ወላጆች ልጆቻቸው የት እንዳሉ እንዲከታተሉ ማስቻሉ ወይንም ተለያይቶ የከረመን ጓደኛ ፈልጎ ለማግኘት አንዱ መንገድ መሆኑ አሊያም ግዢና ሽያጭን ለማካሄድ በማስቻሉ ብቻ አይደለም ጥቅሙ። እየተካሄደ ካለው የዓለም መረጃ ጋር በኩል መጓዝ ማስቻሉ በራሱ

እንዲመረጥ ያደርገዋል ትላለች የኢንቴል ኮምፒውተር አምራች ድርጅት ሰራተኛ ብሪጄት ካርሊን። ያለንበት ዘመን ቴክኖሎጂ የሰዎችን ቀልብ በከፍተኛ ሁኔታ የገዛበት ዘመን ላይ ነው። ከለመዱት የማይላቀቁት መሳሪያ መሆኑ ከዚህ ቀደም እንደነበረው የሰዎች ግንኙነት በአካል ሳይሆን ከኢንተርኔት ጋር በተያያዘ ሆኗል።

በማህበረሰብ ድረገጽ የፍቅር ጓደኛ ፈላጊዎች ቁጥር በፍጥነት በማደግ ላይም ይገኛል። ሰዎችን በማገናኘት ረገድ የቴክኖሎጂ ሚናን ማሳነስ አይገባንም ያለው ሳምያገን የፍቅር ጓደኛን ለማግኘት የተለያዩ ድረገጾችን ጎብኝቷል።

ከሶስት ጋብቻ አንዱ የሚጀመረው በኢንተርኔት አማካይነት በተዋወቁ መካከል ነው። ተማምኜ የምናገረው ነገር ቢኖር በዚህ ሁኔታ የተጋቡ ጓደኛሞች ከዚህ ቀደም ከተለመደው ግንኙነት በተሻለ በትዳር ረጅም ጊዜ መቆየታቸው ታውቋል። እኔ እንደማስበው ፍቺ በበዛበት በዚህ ዘመን መልካም ለውጥ ይመስለኛል። የኢንተርኔት ሌላው ጥቅም ለተማሪዎች ከዚህ ቀደም በቀላሉ ሊያገኙት የማይችሉትን መረጃ በፍጥነት የሚያገኙበት አንዱ መንገድ መሆኑ ነው።

ሊንዳ እንደምትለው ልጆች በቴክኖሎጂ በመታገዝ የሚፈጥሯቸው ነገሮች በጣም ያስገርማሉ። ሁልጊዜ ወጣቶችን ከቴክኖሎጂ ጋር ሳስብ በጣም ነው የምደሰተው። ይህ በቴክኖሎጂ የሚገኘው ደስታ ለበርካታ ወላጆች ደግሞ ከፍተኛ ጭንቀትን ፈጥሯል። ሊንዳ እንደምትለው ጋ

ቴክኖሎጂን በምንረዳው መጠን በልጆች ላይ የሚያመጣው የጭንቅላት ተጽዕኖ ሊኖር ይችላል። ግን ለይተን ማወቅ ይገባናል፣ በእነዚህ ቴክኖሎጂዎች እየተጠቀመ ያደገ ልጅ ምን አይነት ባህሪ ይዞ እንደሚያድግ። በተለይ በእድሜ ከሁለት እስከ አራት ዓመት የሚሆኑት ልጆች ቴክኖሎጂን ሲጠቀሙ በጎውን ከመጥፈው

እንዴት እንደምንለይላቸው ማወቅ ይገባል። በጉዳዩ ላይ የተደረገው ጥናት እንደሚያመለክተው ከኢንተርኔት ጋር የተያያዙ እይታዎች ላይ ብዙ ሰዓት ማሳለፍ ምናልባት ከአካባቢ ካሉ ሰዎች ጋር ጤናማ ግንኙነት ለመጀመር እንዲከብድ ያደርጋል። ባለፉት ሰላሳ አመታት ውስጥ በኮሌጅ ውስጥ የነበረው የሰዎች አካል ግንኙነት አርባ በመቶ ቀንሷል።

ከማሳቹሴትስ የቴክኖሎጂ ኢንስቲትዩት የማህበረሰብ ግንኙነት ተመራማሪዋ ሼሪ ትራክል እንዳሉት የስሜት መጋራት የሚፈጠረው ሰዎች እርስ በርስ ሲወያዩ፣ ሲነጋገሩ ነው። ይህንን የሰዎች ቁልፍ ግንኙነት ቴክኖሎጂ በማጥፋት ላይ ይገኛል። ከራስ አልፎ ለችግሮች አንዱ ለአንዱ በአካል መደራረስ እርስ በርስ መበረታታትና

አንተ ትብስ አንቺ ትብሽ መባባሉ በሰዎች መካከል የነበሩ የመልካም ግንኙነት መንገዶች ነበሩ። ይህንን ደግሞ ቴክኖሎጂ እየሸረሸረብን ይገኛል። የቴክኖሎጂ ጥቅምና ጉዳት ላይ ያለው ክርክር ቢቀጥልም መፍትሄ ተብሎ የተቀመጠ ነገር ግን የለም። በአሁኑ ዘመን ያለ ቴክኖሎጂ እርዳታ የሚከናወኑባቸው መንገዶችም እየጠበቡ መጥተዋል።

سناي سناي درق درقص النخي درقص النخي صدى للسماي صدى للسماي كي تسعاري كي تسعاري بعينها بع باي حزاتك بيخي واي واي باي عليه الزرعات حزاتك بيخي واي واي باي

رو أودا عمت مسك رم تصبح <applause> عب لنا دارش زبل باليح بليح مفزك هذا لي ناجزي ما ما قالح عب إخوات بالعصير قرح عب إخوات بالعصير قرح حنت ما خمس ماسيد حنت ما واي واي حنت ما خمس

ولكنك تتعلم مزيد

የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ በቬትናም ያደረጉት ታሪካዊ የሶስት ቀን ጉዞ ያጠናቀቁት ከወጣት ቬትናማውያን ጋር ባደረጉት ውይይት ነው። በዛሬው እለት በሆቺሚኒ ሲቲ የተደረገው ግልጽ ውይይት በመናገር ነጻነት፣ በወጣት ስራ ፈጣሪነት፣ በመብቶች መከበር ላይ ያተኮረ ነበር ቬትናምና ዩናይትድ ስቴትስ ለአመታት የዘለቀ

የእርስ በርስ ጦርነት ባላንጣዎች ነበሩ። አሁን በወዳጅነት የሚሰሩት ሁለት መንግስታት ግንኙነት በፕሬዚዳንት ባራክ ኦባማ ጉዞ ተጠናክሮ እንደሚቀጥል ያመላከተው ሆኗል። ይህንን ሲድኒ ሴይን በስፍራው ተገኝታ ያደረሰችንን ዘገባ ሄኖክ ሰማዝጌር እንዲያርጉ አርጎ ያቀርበዋል። ፕሬዚዳንት ኦባማ በቪየትናም ከወጣቶች ጋር ሲወያዩ እንደ ፖለቲከኛ ኮስታራ ንግግር ስልትን አልመረጡም።

ትንሽ ዜማ ያስፈልጋል መሰለኝ። ጥያቄው የመጣው ከ26 ዓመት ቪየትናማዊ ራፐር ወደ አማርኛ ስንመልሰው ዘራፍ ባይ ሱቦይ ነበር። ፕሬዚዳንት ኦባማ እያዋዙ ነበር ውይይቱን ያካሄዱት። ይህንን አጋጣሚ በመጠቀም ስለ መናገር ነጻነት ማብራሪያ ሰጥተዋል። ሌላኛው ጥያቄ የቀረበው ስለ አመራር ብቃት ነበር። እንዴት ነው ጥሩ መሪ መሆን የሚቻለው? ከቪየትናም ወጣቶች ፕሬዚዳንት ኦባማ ይመልሳሉ።

በመጀመሪያም በእናንተ እድሜ ያለው ሁሉም ነገር የተሳካልኝ ጥንቁቅ ሰው አልነበርኩም። እናንተ ብርቱ ጐበዝና ጥሩ ትምህርት ያላችሁ ናችሁ። እኔ በወጣትነቴ ወለም ምዘለማ በዛ ነበር። በተለይም በትምህርቴ አልተጋም ነበር የቅርጫት ኳስ መጫወትና ቆንጆ ሴቶችን ማሳደድ

ብቻ ብዙ ቁም ነገር አልነበረኝም። ፕሬዚዳንት ኦባማ እንዲህ በግልጽ የግል ሕይወታቸውን ራሳቸውን ዝቅ አድርገው ሲያነጋግሯቸው ወጣቶቹ እጅግ ዘንተው ሲወያዩ ውለዋል። ፕሬዚዳንት ኦባማ በሃኖይ ከቪየትናም መንግሥት ባለሥልጣናት ጋር ለሃምሳ ዓመታት የዘለቀውን የጦር መሳሪያ ማዕቀብ ማንሳታቸውም ተዘግቧል። የቪየትናም መንግስት የዜጎቹን መሰረታዊ መብቶች እንዲያከብርም ጠይቀዋል። ፕሬዚዳንት ኦባማ ከሲቪክ ማኅበራት መሪዎችም ጋር ውይይት አድርገዋል።

ከግል የንግድ ተቋማት ጋር ተገናኝተው ቪየትናም ከዩናይትድ ስቴትስ ጋር ያላትን የንግድ ግንኙነት ለማጠናከር የሚያስችሉ ጉዳዮች ላይ ውይይት አከናውነዋል። ፕሬዚዳንት ኦባማ ከቪየትናም ወደ ጃፓን አምርተው የሀያላኑ ቡድን ሰባት ጉባኤን ይካፈላሉ።

ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12399 ኤፍኢሲ 56ኛ ሲምቦል ሬት 275 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ጋቢና ቪኦኤ ሌስ ክሮስ

በቅርቡ የአሜሪካ የፊልም ቀን በኢትዮጵያ ተከብሮ ነበር። በአሜሪካውያን የፊልም ዳይሬክተሮች የተሰሩ የተለያዩ ጥናታዊ ፊልሞች ለአዲስ አበባ ተመልካች ለይታ ቀርቧል። ፊልሞቹ የሚያተኩሩት በኢትዮጵያ ድርቅ ላይ የተከሰቱ ችግሮችና ዓለም አቀፍ ችግሮች ላይ ያተኮሩ ናቸው። እስክንድር ፍሬው ከአዲስ አበባ ዝርዝሩን ይዟል።

ኢትዮጵያውያን ወጣቶች አዝናኝ ለሆኑት የፊቸር ፊልሞች እንደሚያደርጉት ሁሉ ለዘጋቢ ወይም ዶኩመንተሪ ፊልሞች ትኩረት እንዲሰጡ ለማድረግ የቅስቀሳ ስራ መኖር እንዳለበት አስተያየት ሰጪዎች ተናግረዋል። በአዲስ ዓለም አቀፍ ፊልም ፌስቲቫል ስር በቅርቡ በአዲስ አበባ የተካሄደው የአሜሪካ የፊልም ቀን በርከት ያሉ ስራዎች የቀረቡበት ተመልካቾችን በነፃ የተጋበዙበት ነው። የድርቅ አደጋ ከወለደው ግጭት እስከ ጣሊያን ወረራ እስከ ሌሎችም ዓለም አቀፍ ርዕሶች ደግሞ በፊልሞቹ ተዳሰዋል።

በጣሊያን የኢትዮጵያ ወረራ ላይ ያተኮረው እኔ ብቻ ያንን ተዋጊ ብሆን ኖሮ የተሰኘው ፊልም ለምሳሌ በአዳራሹ የተገኙትን ትኩረት ስቧል። ፊልሙ በታሪካዊ እንደዚሁም በወቅታዊ መረጃዎች ላይ መመስረቱን ጣሊያን አሜሪካዊው አዘጋጅ አይዛክ ሊፕተን ይናገራል። የፊልሙን አብዛኛውን ክፍል ወቅታዊ በሆነ ሁኔታ ላይ አውለናል። እንደ አውሮፓውያን አቆጣጠር በ2012 በጣሊያን አፊሌ ከተማ ለፋሽስቱ ጀነራል

ሩዶልፎ ግራትዚያኒ ሐውልት መቆሙን በመቃወም የመጣውን የተቃውሞ እንቅስቃሴና አስተያየት በመከታተል ሩዶልፎ ግራትዚያኒ በኢትዮጵያ የሚታወሰው እንደ ጨፍጫፊ፣ እንደ አራጅ ነው። ምክንያቱም አገዛዙ የጭካኔ ነው።

በንጹሐን ዜጎች ላይ ለተፈጸመው በርካታ ግድያም ቀጥተኛ ተጠያቂ ነው። እናም ይህ ሀውልት የትውልድ ቦታው በሆነችውና ከሮማ አቅራቢያ በምትገኘው ትንሿ የአፊሌ ከተማ መገንባቱ በርካታ አወዛጋቢ ሁኔታዎችን አስከተለ። ይህ በቅድሚያ የሆነው ከሀገር ውጭ ነው። ምክንያቱም በተለያዩ የውጭ አገራት የሚኖሩ ኢትዮጵያውያን የሀውልቱን መገንባት ተቃወሙ። ከዚያም እያደገ ወደ ጣሊያን ተመልሶ መጣና የተወሳሰበ አስተያየት አስከተለ። የሀውልቱን መሰራት ከሚደግፉትና ከሚቃወሙት

ስለዚህ ይህ ርዕስ ስለ ጣሊያን ወረራ ያለው ትውስታ እንዴት የተከፋፈለ አስተያየት እንዳስከተለ የሚያሳይ ጥሩ ምሳሌ እንደሆነ አሰብን። እንዴት በርካታ የታሪክ ክለሳም እንዳለ አሰብን። የተከፋፈለ ያሉትን የታሪክ ትውስታ ከማንሳት በተጨማሪ በትክክል የሆነውን ነገር ለማመልከት መሞከራቸውንም

አዘጋጁ ተናግሯል። ታዋቂውን የታሪክ ምሁር ፕሮፌሰር ሪቻርድ ፓንክረስትን ጨምሮ የተለያዩ ምሁራን ኢትዮጵያውያንና የውጭ ዜጎች ፊልሙን ተመልክተዋል። በፊልሙ መደሰታቸውን የገለጹት ከተመልካቾቹ አንዱ ዶክተር ወንዱ አለማየሁ ኢትዮጵያውያን ወጣቶች በብዛት እንዲመለከቱት ተመኝተዋል። ይህኛው ፊልም በጣም ያስደስተኝ ሁለት ወጣት ጣሊያናውያን ኢትዮጵያውያን ሳይሆኑ ጣሊያናውያን በዚህ ጉዳይ

አስበውበት በጣም ደክመው ለፍተው ሶስት አመት ሙሉ ጥረውበት ግረውበት የሚመለከታቸውን ሰዎች አነጋግረው ያቀናበሩት ስለሆነ በጣም በጣም አድንቄ ነው የተመለከትኩት እና አጋጣሚውም በጣም ቆንጆ ነው። ስለዚህ ወጣት ኢትዮጵያውያን በዚህ አይነት ስራ ላይ ቢሳተፉ ትልቅ አስተዋጽኦ ያደርጋል ብዬ አስባለሁ።

ከአንዳንድ ተመልካቾችም ጋር ስነጋገር ነበር እና ፊልሙን ይዘት አድንቀው ፊልሙ መሰራቱን መቅረቡን አድንቀው የተገኘው ሰው ቁጥር ማነሱ ቅር እንዳሰኛቸው ይገልጻሉ። በተለይ ወጣቶች አልመጡም። ይህም ፊልም ለማየት የሚደርስ ወደዚአይነት ስሜት ተሳድሩ ቦታ በነጻ ነው፣ ለሁሉም ክፍት ነው አድሮብኛል። እንግዲህ ምን ያህል እንቅስቃሴ እንደተደረገ ይህን ለማሳወቅ በዛሬ ጊዜ በዛሬው ቀን ይሄ እንደሚከናወን ምን ያህል ሰው አውቋል ተደርገዋል

በሬዲዮ በምን ሬዲዮ፣ በጋዜጣ እንደዚህ ማስታወቂያ ተላልፎ እንደሆነ አላቅም፣ ግን ወጣቶች በተለይ በዚህ ቢኖሩ ኖሮ በጣም የሚያስደስት

ድርቅ ያስከተለውን የምግብ እጥረትና የአካባቢ መራቆት ተከትሎ በሀመርና በዳሰነች ብሔረሰቦች መካከል የነበረን ግጭት የዳሰሰው ፊልምም ወቅታዊ ይዘት ጭምር ያዘለ ነው። በጆይ ሎረንስ ዳይሬክተርነት የተሰራው ፊልም የተቀረጸው ግን ከዘንድሮው ድርቅ በፊት መሆኑን ከአዘጋጆቹ አንዱ አንተነህ እንዳለ አብራርቷል። እኛ ያው የጀምር ነው፣ እንደዚህ ድራውቱ ምናም ሳይኖር በፊት ነው የተጀመረው ስራ። አሁን የተጀመረ ቆየ ነው እንደነገርኩ፣ የዛሬ ሶስት አራት ዓመት የተጀመረ ስራ ነው። ይሄኛውን ፊልም ግን በንጽጽር በአነስተኛ አዳራሽ

ሰራሽ የቀረበ እና ቁጥሩ አነስተኛ በሚባል ተመልካች የታየ መሆኑ ተስተውሏል። ፊልሞቹን ያቀረበው በአዲስ አበባ የአሜሪካ ኤምባሲ የባህል ክፍል ኃላፊ ለርንዲስ ግን ከመክፈቻው ምሽት ጀምሮ በተገኘው ተመልካች መርካታቸውን ይናገራሉ። አብዛኛዎቹ ፊልሞች በእንግሊዝኛ ቋንቋ የተሰሩ ወይም የእንግሊዝኛ ትርጉም የተዘጋጀላቸው ናቸው። ይህ በሚመጡት ተመልካቾች ቁጥር ላይ የተወሰነ ተጽዕኖ ያሳድራል። ነገር ግን

እዚህ በአገር ፍቅር ቲያትር ካለው ተመልካች መመልከት እንደምትችለው በርካታ ወጣቶች፣ እንደዚሁም ስለ ዓለምና ስለ ራሳቸው አገር ለማወቅ የጓጉ በርካታ ሰዎች መጥተዋል። በመክፈቻው ምሽት በአሜሪካ የተሰራ ነገር ግን በኢትዮጵያ የተቀረጸ የኦሞ ልጅ የተሰኘ ፊልም ነበር። ያንን ለማየት የተገኘው ተመልካች አዳራሹን ሞልቶ ነበር። እናም በተለይ ወጣቶች እነዚህም ፊልሞች ለማየት እየመጡ በመሆኑ ደስተኞች ነን። ግንዛቤ ለመፍጠር

ሰዎችም እውነታን እንዲጋፈጡ ለማድረግ የሚሰሩት ዶኩመንተሪ ወይም ዘጋቢ ፊልሞች ግን የዚያን ያህል ተመልካች አያገኙም። ይህ እውነታ ደግሞ በፌስቲቫሉም ተንጸባርቋል። ሁኔታው በተለያዩ አጋጣሚዎች ሲታይ የቆየ መሆኑን ወጣቱ አስተያየት ሰጪ ኤርሚያስ ሳህሌ ይናገራል። በሙያው ላይ ያሉ እንጂ ወጣቱ ፊልም ተመልካች የሆነው የሚደረሰው ሰው የዶክመንተሪ ፊልሞች ላይ ገብቶ የማየት

ነገሩ ብዙም አይቻል አቅምም ያለውም አይመስለኝም። በእርግጥ የፊልም ፌስቲቫል ሆኖ ሌሎች ፊልም ፌስቲቫሉ ሲኖሩ በደ እንደውም ተርፎ የሚመለስበት ጊዜ ይኖራል። ግን ዶክመንተሪ ሲሆን ካየን አይኖርም፣ እና ይሄ የፕሮሞሽን ስራውም ላይሆን ይችላል። ግን ተጽዕኖ አሉ። ወጣቶች ከዘጋቢ ወይም ከዶኩመንተሪ ፊልም ምን እንደሚያገኙ አያውቁም ያለችው ደግሞ አማተር ተዋናይ መሆኗን የገለጸችው መሀሌታ እንዳርጌ ናት። አንዳሽ ነገር እናገኛለን ብሎ

ብዙ ፍላጎት የለ። ይሄ ከውስጥ የሚመጣ ነው አንደኛ ነገር ይመስለኛል። ውስጥ ሲሳብ ነው እንደዚህ አይነት ነገሮች ላይ መሳተፍም የምትፈልገው። የሀገርም ነገር ነው መሰለኝ ና

በቃ መስራት አለባቸው እንትኖች በደንብ መቀስቀስ። በአሜሪካውያን ዳይሬክተሮች የተሰሩ በርካታ ዘጋቢ ፊልሞች መኖራቸውን የገለጸው የአዲስ አበባው ኤምባሲ መሰል ፊልሞችን በየዓመቱ ማቅረብ እንደሚችል ተስፋ አድርጓል። የወጣቶችና የሌላውም የህብረተሰብ ክፍል ትኩረት በሂደት እንደሚጨምር ደግሞ የአስተያየት ሰጪዎች እምነት ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።

የዛሬው የጋቢና ጉዟችን እንግዲህ በዚሁ ሊጠናቀቅ ነው። ሄኖክ አዎ፣ እንግዲህ ዝግጅታችንን በቴክኒክ ሲያስተባብር፣ ሲያቀነባብር፣ ሲመራ የቆየው ሞክቤል ያበሮ ነው። ጉዟችሁ የሰመረ ይሁን እያልን የምንሰናበተው ሄኖክ ሰማ እግዜርና እኔም መስታወት አድራጋውን። በሰላም በጤና ያገናኘን። መልካም ምሽት።